you the american adams radio now የአማራ ሕዝብ ስም የተቀናጁ የተደራጁ የተፈጠሩ ድርጅቶች የሚያደርጉት እንቅስቃሴ ፍጹም ሰላማዊ ህጋዊና ዴሞክራሲያዊ ሆኖ በትብብር ላይ የተመሰረተ ሆኖ ሕዝቡ በላቀ ደረጃ የሚጠቀምበትን ማመቻቸት ነው። የመጀመሪያው ከእስካሁኖቹ ለየት የሚለው አድማጮች ይህን ወደ ኋላ እናሰማለን። ታላቁ የህዳሴ ግድብ ዙሪያ ለመወያየት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂደዋል። የዕለቱ አብሬስ ይመለከተዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ጥቅምት 27 2011 ዓ.ም ስርጭታችን ጋር አስተናጋጆቻችሁ አዳነች ሳዬና እኔም አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ የሰዓቱን የዓለም ዜና። የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ዛሬ ሀዋሳ ውስጥ በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ጋር ክልሉን በተመለከቱ የሰላምና ልማት ጉዳዮች ላይ ተነጋግረዋል። ዮናታን ዘብዲውስ አጠር ያለ ዘገባ ያሰማናል። ምክትል ርዕሰ መስተዳደሩ ከአምባሳደር ሬነር ጋር በነበራቸው ቆይታ አሜሪካ በሰብአዊ መብት ጥበቃ፣ በትምህርት፣ በጤና ዘርፍ በአካባቢው ጥበቃና የአርብቶ አደሩን ልማት በሚደግፉ ጉዳዮች ላይ በጋራ ለመስራት መስማማታቸውን የክልሉ የፕሬስ ኃላፊ አቶ ፍቅ አማን ለአሜሪካን ድምፅ ተናግሯል። በኢትዮጵያ የአሜሪካን አምባሳደር ማይክ ሬነር ኢትዮጵያ የሚታከናውነውን የልማት ስራ አሜሪካ ትደግፋለች ማለታቸውን ገልጸዋል። በተለይ በወጣቶች የስዳድር ፈጠራ፣ በፀጥታ መዋቀሩ የአቅም ግንባታ ስልጠናና በሌሎች ዘርፎችም ዙሪያ በትብብር ለመስራት በሚያስችል ሁኔታ ላይ በስፋት መክሯልም ብሏል። አንደኛ በክልሉ የኢኮኖሚ እንቅስቃሴ ጉዳይ፣ ሁለተኛው በሰላምና ደህንነት ጉዳዮች ላይ በሰፊው የመከሩበት ሂደት አለ። የአሜሪካ መንግስት የልማት ድርጅቶች በክልሉ በተለያዩ አካባቢዎች ላይ በልማት ስራ ተሳትፎ እየሰሩ ያሉበት ሂደት እንዳለ ይታወቃል። በተለይም የአርብቶ አደሩን የህይወት ዘይቤ ለመቀየርና ኑሮን ለማሻሻል በሚሰሩ ስራዎች በተለይም በሴፍቲኔት ፕሮግራሙ ከፍተኛ አስተዋጽኦ እያበረከቱ ያሉበት ሂደት እንዳለ በስፋት በውይይት ላይ በተለይም ደግሞ የግሉ ሴክተር በክልሉ ውስጥ በኢንቨስትመንት ሊስፋፋ የሚችልበት እና በቀጣይም የአሜሪካ መንግስት በደቡብ ክልል ላይ ትኩረት አድርጎ የግሉን ኢንቨስትመንት ለማስፋት በሚሰሩ ስራዎች ላይ የበኩሉን አስተዋጽኦ እንደሚያበረክት እና አሁን የተያያዘውም ከዚህ ከኢንዱስትሪ ፓርክ ጋርም ተያይዘው እየተሰሩ ያሉ ስራዎች እና እየመጡ ያሉ ውጤቶችን በጋራ በስፋት ውይይት የተደረገበት ሂደት አለ። ከዛ በዘለለበት ክልሉ በአዲሱ ምክትሎች መስተዳደር እና በአዲሱ ካቢኔ መመራት ከጀመረበት ጊዜ ጀምሮ በየጊዜው በርካታ ለውጦችና መሻሻሎች እየታዩ ያሉበት ሂደት እንደሆነ የአሜሪካው አምባሳደርም ያረጋገጡበት ሂደት አለ። ስለዚህ ይሄ ሰላምና ደህንነት ሊቀጥል የሚችልበትንና ሕዝቡ ከጫፍ ጫፍ ያለ ስጋት ሊንቀሳቀስ እና የተገኘውን ውጤት አምባሳደሩ አድንቀዋል። የአሜሪካ መንግስት በኢትዮጵያ የተጀመረውን ለውጥ እንደሚደግፍና በደቡብ ክልል ሰላምም መደሰታቸውን ተናግሯል። የኢትዮጵያ መንግስት የጽታ መዋቅሩን ለማጠናከር የሚያደርገውን ጥረትም አሜሪካ ትደግፋለች ማለታቸውም ታውቋል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው በአሜሪካ መንግስት የልማት ተቋም አማካኝነት በክልሉ የተከናወኑ ያሉ የልማት ስራዎች ህብረተሰቡን ተጠቃሚ ያደረጉ መሆናቸውን በውይይት ወቅት ለአምባሳደር ማይክ ሬነር ገልጸውላቸዋል ብለዋል። አቶ ፍቅሬም ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብድዮስን ለዘገባው እናመሰግናለን። በማዕከላዊ ሶማሊያ ከባድ ዝናብ ለቀናት ከጣለ በኋላ ሀያ አንድ ሰዎች ሲገደሉ ወይም ሲሞቱ፣ ዝናቡ ባስከትለው የወንዞች ሙላት እንዲሁም በጎርፍ ቁጥሩ ከሩብ ሚሊዮን በላይ የሚሆን ህዝብ ቀዩን ጥሎ ለመሰደድ መገደዱ ተገለጠ። የደቡብ ሱዳን ፕሬዚደንትና ዋናው የአማጽያን መሪ የውህደት መንግስት የመስረቱን ጉዳይ ለአንድ መቶ ቀናት ለማዘግየት ተስማምተዋል። እስከ መጪው ማክሰኞ ባለው ጊዜ ውስጥ ነበር መመስረት የነበረበት። የኡጋንዳው ፕሬዚደንት ዮወሪ ሙሴቬኒ በደቡብ ሱዳን ፕሬዚደንት ሳልቫኪርና በአማጽያኑ መሪ ሪያክ ማቻር መካከል የተካሄደውን ንግግር ካስተናገዱ በኋላ ስለ ውሳኔው በትዊተር አስታውቀዋል። በንግግሩ ወቅት ብዙ ውሳኔዎች ተደርገዋል። ከእነሱም መካከል የውህደት መንግስት የመመስረቱን ጉዳይ ማዘግየት ይገኝባቸዋል ብለዋል። ከሀምሳ ቀናት በኋላ ጉዳዩ የደረሰበት ደረጃ እንደሚታይ ገልጸዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የውጭ ጉዳይ አማካሪ ዛሬ ፕሬዚዳንት ትራምፕን ለመክሰስ በሚካሄደው ምርመራ ቃላቸውን ይሰጣሉ። ዶናልድ ትራምፕ የዩክራይን ፕሬዚዳንት ቮሎዲሚር ዘለንስኪን በፖለቲካ ጉዳዮች እንዲረዷቸው ሲሉ ምርመራ እንዲጀምሩ በስልክ ሲጠይቋቸው ሰምተዋል ነው የተባለው። ጄኒፈር ዊሊያም ከክሱ መርማሪዎች ጋር በዝግ ስብሰባ ቃላቸውን ለመስጠት በቦታው መድረሳቸው ታውቋል። ፕሬዚዳንት ትራምፕ የዩክራይን ፕሬዚዳንት በፖለቲካ ተቀናቃኛቸው ባይደንና በልጃቸው ላይ ምርመራ እንዲያካሄዱ ስላደረጉት ጫና ምክትል ፕሬዚዳንት ፔንስ ምን ያህል እንደሚያውቁ ለመረዳት ነው ምርማሪዎቹ የሚሹት። ትራምፕ በቀድሞ ምክትል ፕሬዚዳንት ጆ ባይደን ላይ ምርመራ እንዲያካሄዱ የዩክራይኑን ፕሬዚዳንት የወተውቱ በነበረበት ወቅት አሜሪካ ለዩክራይን የመደበችውን የ391 ሚሊዮን ዶላር እርዳታ እንዲዘገይ አድርገዋል ከሚል ክስ ጋር የተያያዘ ነው። በተጨማሪም እንደ አውሮፓውያን ዘመን አቆጣጠር መስከረም አንድ ፔንስ ዋርሶ ላይ ከዜሌንስኪ ጋር ተገናኝተው ስለ ወታደራዊ እርዳታ ሲነጋገሩ ዊልያምስ አብረዋቸው እንደነበሩም ታውቋል። ቻይናና ዩናይትድ ስቴትስ በሚያካሂዱት የንግድ ጠብ አንዷ በሌላዋ እቃዎች ላይ የደነገጉትን ቀረጥ ለመቀነስ ተስማምቷል ሲል የቻይና የንግድ ሚኒስቴር ገልጿል። ተደራዳሪዎቹ በሚያካሂዱት የንግድ ንግግር አንደኛ ዙር ስምምነት ላይ ከደረሱ ዩናይትድ ስቴትስና ቻይና ቀረጦቹን በተመሳሳይ መጠንና በአንድ ላይ መቀነስ አለባቸው ሲሉ የቻይና የንግድ ሚኒስቴር ቃል አቀባይ ጋው ፌንግ ተናግረዋል። የሚቀነሰው የቀረጥ መጠን በድርድሩ እንደሚወሰን ቃል አቀባዩ ተናግረዋል። ቻይና ና ዩናይትድ ስቴትስ በቢሊዮኖች ዶላሮች በሚገመቱ እቃዎች ላይ ብዙ የቀረጥ ዞሮች መደንገጋቸው የሚታወቅ ነው። አንድ በሌላ ዜና አንድ የቻይና ፍርድ ቤት ፌንታኒል የተባለ ሱስ የሚያስይዝ መድኃኒት በድብቅ ወደ ዩናይትድ ስቴትስ አስወጥተዋል በተባሉ ዘጠኝ ሰዎች ላይ ዛሬ የእስር ቅጣት በይኗል። የቻይና ፖሊስ ከሁለት አመታት በፊት በዩናይት ስቴትስ የሀገር ውስጥ ደህንነት ሚኒስትር በኩል በደረሰው ጥቆማ መሰረት አንድ የሱስ አስያዥ መድኃኒት አዘዋዋሪ ቡድንን መያዙ ታውቋል። የቡድኑ መሰረት ሺንግታይ የተባለች ከተማ ናት። ባለስልጣናቱ እንደሚሉት አስራ አንድ ነጥብ ዘጠኝ ኪሎ ግራም የሚሆን ፌንቴኔል፣ ሌሎች እንዲሁም ሱስ አስያዥ የሆኑ መድኃኒቶችንም አግኝተዋል። ከብይኖቹም መካከል አንዱ ተግባራዊ የማይሆን የሞት ፍርድ ይገኝበታል ወደ እድሜ ይፍታህ ዝቅ ይላል ነው የተባለው። ሁለት ሌሎች በእድሜ ይፍታህ ተቀጥተዋል። የሌሎች ፍርድም ከዛ ያነሰ ነው የተባለው። የኢራን የኒክሌር አገልግሎት ከምድር በታች ባለው ፎርዶ የኒክሌር ተቋም ውስጥ የዩራኒየም የማዳበር ስራ መቀጠሉን ዛሬ አስታውቋል። ዩራኒየም ኒክሌርን ለማንቀሳቀስ እንደ ነዳጅ ሆኖ የሚያገለግል ንጥረ ነገር ነው። ኢራን ከአራት ዓመታት በፊት ከሀያላን ሀገሮች ጋር ባደረገችው ስምነት መሰረት ዩራኒየምን ላለ ማዳበርና ከማዳበር ጋር የተያያዘ ጥናትና ምርምር ላለ ማካሄድ ተስማምታ እንደነበር የሚታወቅ ነው። ዩራኒየምን የመበልፀጉ ስራ የተጀመረው ትላንት ሌሊት መሆኑን አንድ የተባበሩት መንግስታት ድርጅት የኒክሌር ቁጥጥር አገልግሎት ባለስልጣን እንደተመለከቱት የኢራን የአቶሚክ ኤነርጂ ድርጅት ባወጣው መግለጫ ጠቁሟል። ዩራኒየም የምታደብርበት ደረጃ እስከ አራት ነጥብ አምስት ከመቶ እንደሚሆን ማቀዷዋን ኢራን ገልጻለች። ከሀያላን ሀገሮች ጋር ባደረገችው ስምምነት መሰረት ከሚፈቀደው መጠን ትንሽ ከፍ ይላል። ኢራን ዩራኒየምን የማዳበሩ መጠን ከፍ ያደረገችው የኒክሌርን ስምምነት የፈረሙት ሀገሮች በዩናይትድ ስቴትስ የተጣለባትን ማዕቀብ በመወጣት በኩል እንዲረዷት ጥረት በምታደርግበት ወቅት ነው። ዩናይትድ ስቴትስ የጣለችባት ማዕቀብ ነዳጅ ዘይት ወደ ውጭ እንዳትልክ ይገድባታል። የቱርኩ ፕሬዚዳንት ረጂብ ታይብ ኤርዶዋን ዩናይትድ ስቴትስ ቁልፍ በሆነው ተዋጊ ጄት አውሮፕላን ሽያጭ ላይ የደነገገችው እገዳ ካላነሳች በስተቀር ከሩሲያ ጋር ያላቸውን ወታደራዊ ግንኙነት እንደሚያጠናክሩ ዝተዋል። ዛቻውን ያሰሙት በመጪው ሳምንት ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ለመነጋገር በታቀደበት ወቅት ነው። ቱርክ የሩሲያ ዘመናዊ ኤስዩ ሰላሳ አምስት ተዋጊ አውሮፕላኖችን ለመግዛት ተዘጋጅታለች። ቱርክ የሩሲያ ኤስ አራት መቶ የተባለ ሌላ ሚሳይል መግዛቷም ራሱ የምዕራብ አገሮችን አላስደስተም። ኤስ አራት መቶን ስንገዛ የማንንም ፈቃድ አልጠየቅንም። ውሳኔ ላይ ከደረስን ኤስዩ ሰላሳ አምስትንም መግዛታችን አይቀርም ነው ያሉት ኤርዶዋን ባለፈው ማክሰኞ በሰጡት አስተያየት። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐ ነን። ፕሮግራማችን በ22 እና በ25 በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው አሁን የዕለቱን አብይ ርዕስ ነው። በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ለመወያየት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂደዋል። በኢትዮጵያ፣ በግብጽና በሱዳን የውጭ ጉዳይ ሚኒስትሮች የተመሩትን የልኡካን ቡድኖች የዩናይትድ ስቴትስ የገንዘብ ሚኒስቴር የዓለም ባንክ ፕሬዚዳንት እንዲሁም የዓለም ባንክ ፕሬዚዳንት የተገኙበት ፕሬዚዳንቱ ዋይት ሀውስ ቤተ መንግስት ተቀብለው ያነጋገሯቸው ልኡካኑ ከፕሬዚዳንት ትራምፕ ጋር ባደረጉት ቆይታም ውይታቸውን ቀጥለው የጋራ መግለጫ አውጥተዋል። ሰለሞን አባተ ዝርዝሩን ይዟል። በኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ በሱዳን የውጭ ጉዳይ ሚኒስትር አስማ መሐመድ አብደላ፣ በግብፅ የውጭ ጉዳይ ሚኒስትር ሳሜህ ሐሰን ሹክሪ የተመሩ የሦስቱ ሀገሮች ልዑካን የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑቼን እና የዓለም ባንክ ፕሬዚደንት ዴቪድ ማልፓስ የተሳተፉበት ስብሰባ ነው ትናንት ዋሽንግተን ዲሲ ላይ የተካሄደው ከኢትዮጵያ በኩል የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለም ተገኝተዋል። ፕሬዚደንት ዶናልድ ትራምፕ የጠሩት ይህ የዋሽንግተን ዲሲ ስብሰባ በተለይ በካይሮና በአዲስ አበባ መካከል ያለውን አገም ጠቀም የሆነ የትብብርና የስምምነት መንፈስ ለማጠናከር ውጥረቱንም ለማርገብ የታሰበ እንደሆነ ተገልጿል። ቀደም ሲል የወጡ ዘገባዎች ይህንን ስብሰባ ፕሬዚደንት ዶናልድ ትራምፕ የጠሩት በግብፁ ፕሬዚደንት አብደልፈታህ ኤልሲሲ አሳሳቢነት እንደነበረ ተናግረዋል። ልዑካኑ በትናንት ስብሰባቸው ማብቂያ የአቋም መግለጫ አውጥተው ነው የተለያዩት። የመግለጫው ሙሉ ቃል እንደሚከተለው ይነበባል። የጥቅስ መጀመሪያ፣ የግብፅ የኢትዮጵያ፣ የሱዳን፣ የዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ የግብፅ የኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ልዑኮቻቸው ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዝደንት ጋር ዋሽንግተን ዲሲ ውስጥ ጥቅምት 26 2012 ዓ ም ተገናኝተዋል። በታላቁ የኢትዮጵያ ሕዳሴ ግድብ አሞላልና ማንቀሳቀስ ኦፐሬሽን ላይ አጠቃላይ የትብብር የተቀናጀ ዘላቂና፣ ሁሉም ተጠቃሚ ለሚሆኑበት ስምምነት እንዲሁም ይህንን ጽኑ አቋማቸውን በ2008 ዓ ም የመርሆች መግለጫ መሠረት ተግባራዊ የሚያደርጉበትን ግልጽ ሂደት ለመፍጠር ቁርጠኛነታቸውን ሚኒስትሮቹ በድጋሚ አረጋግጠዋል። የውጭ ጉዳይ ሚኒስትሮቹ በውሃ ሚኒስትሮቻቸው ደረጃ የሚካሄዱ አራት መንግሥታዊ የቴክኒክ ስብሰባዎችን ለማድረግ የደረሱበትን ስምምነት አስታውሰዋል። የዓለም ባንክና ዩናይትድ ስቴትስ ድጋፍ እንዲሰጡና በየስብሰባዎቹ ላይም በታዛቢነት እንዲገኙ ሚኒስትሮቹ ተስማምተዋል ሚኒስትሮቹ በተጨማሪም ስምምነቱን እስከ ጥር 6 2012 ዓ ም ለማጠናቀቅ ለመስራት እንዲሁም ህዳር 28 2012 ዓ ም እና ጥር 4 2012 ዓ ም ሂደቱን ለመገምገምና ለመደገፍ ዋሽንግተን ዲሲ ላይ በሚደረጉ ሁለት ስብሰባዎች ላይ ለመገኘት ተስማምተዋል እስከ ጥር 6 2012 ዓ ም ስምምነት ላይ የማይደረስ ከሆነ የ2008 ዓ ምቱ የመርሆች መግለጫ አንቀጽ ዐሥር ተግባራዊ እንዲሆን ሚኒስትሮቹ ተስማምተዋል። የውጭ ጉዳይ ሚኒስትሮቹ ስምምነታቸውን ሲያጠናቅቁ ለግብፅ፣ ለኢትዮጵያና ለሱዳን ህዝቦች የአባይን የጎላ የልማት ትርጉም፣ የወሰን ተሻጋሪ ትብብርን አስፈላጊነትና ስምምነት ላይ ለመድረስ ያላቸውን የጋራ ፍላጎት በድጋሚ አረጋግጠዋል። የጥቅስ መጨረሻ። ማስታወሻ በዚህ ትርጉም ውስጥ ቀኖች ወይም ዓመቶች የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ሁለተኛ የ2008 ዓመተ ምሕረቱ የመርሆች መግለጫ አንቀጽ ዐሥር ትርጉም እንደሚከተለው ይነበባል። የአንቀጽ ርዕስ የጥቅስ መጀመሪያ ዐሥር አለመግባባቶችን በሰላማዊ መንገድ የመፍታት መርህ ሦስቱም ሀገሮች በመርሆች መግለጫው አተረጓጎም ወይም አተገባበር ወቅት የሚፈጠሩ አለመግባባቶችን በመልካም መንፈስ መርህ ላይ ተመስርተው በውይይቶች ወይም በድርድሮች ለመፍታት ቁርጠኛ ናቸው። ወገኖቹ አለመግባባቶቹን በውይይት ወይም በድርድር ለመፍታት ሳይቻላቸው ቢቀር ግልግል ወይም አሸማጋይ ሊጠይቁ ወይም ለርዕሳነ ብሔሮቻቸው ወይም ለጠቅላይ ሚኒስትሮቻቸው ሊያሳውቁ ይችላሉ። የጥቅስ መጨረሻ። ይህ በእንዲህ እንዳለ ቀደም ሲልም ከኢትዮጵያ ከግብፅና ከሱዳን ከፍተኛ ተጠሪዎች ጋር መገናኘታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ከሦስቱ ሀገሮች ከፍተኛ ልዑካን ጋር ተነጋግረው እንደጨረሱ በትዊተር ባሰራጩት መልእክት እንዲህ ብለዋል። አሁን እየተገነባ ባለው ከዓለም እጅግ ግዙፍ ከሆኑት አንዱ በሆነው ታላቁ የኢትዮጵያ ሕዳሴ ግድብ ላይ ለረዥም ጊዜ ለቆየ ውዝግባቸው መፍትሔ እንዲገኝ ለማገዝ ከግብፅ፣ ከኢትዮጵያና ከሱዳን ከፍተኛ ተጠሪዎች ጋር ያደረግነውን ስብሰባ አሁን ጨረስን። ስብሰባው የተካሄደው በመልካም ሁኔታ ነበር። ውይይቱ ቀኑንም ቀጥሎ ይውላል ብለው ነበር። ፕሬዚደንቱ የሦስቱ ሀገሮች ከፍተኛ ልዑካን የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ስብሰባውን ቀጥለው ከተወያዩ በኋላ ነው ከላይ የተጠቀሰውን የጋራ መግለጫ ያወጡት። ሰሎሞንን ለዘገባው እናመሰግናለን። የሲዳማ ሕዝበ ውሳኔ የመራጮች ምዝገባ ዛሬ በሁሉም የምርጫ ጣቢያዎች መጀመሩን የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አስታወቁ። ሰብሳቢዋ የሲዳማ ህዝበ ውሳኔ አጠቃላይ ሂደት በተመለከተ ለአገር ውስጥና ለውጭ ብዙሀን መገናኛ መግለጫ ሰጥቷል። በሌላ በኩል ተመዝግበው የምርጫ ካርዳቸውን የወሰዱ መራጮች ዲሞክራሲያዊና ህገ መንግስታዊ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውና የምዝገባ ሂደቱ በጥሩ ሁኔታ በመካሄድ ላይ መሆኑን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ ልኮልናል የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ሁሉም ቁሳቁሶችና ስድስት ሺህ ገደማ የሚደርሱ የምርጫ አስፈጻሚዎች ወደ ምርጫ ጣቢያዎች መግባታቸውና በሁሉም የምርጫ ጣቢያዎች የሰላም ውሳኔ ህዝብ የመራጮች ምዝገባ ዛሬ ጠዋትና ከሳት በሁሉም የምርጫ ጣቢያዎች መጀመሩን አስታውቀዋል። አስተባባሪዎችም አሰማርተናል። አስራ አምስት የሚሆኑ የማስተባበሪያ ማዕከላት አሉ። በአንዱ ማስተባበሪያ ማዕከል ውስጥ አንዳንዱ ቦታ ሁለት፣ አንዳንዱ ቦታ ሶስት ወረዳዎች ይገኛሉ። እሱን ፈጽመናል። የመራጮች ምዝገባ ቀን ዘግይቶ የጀመረ ቢሆንም በአጠቃላይ የምርጫ ስራ ላይ የጊዜ ማሻሻያ እንደማይኖር ገልጸዋል። ውሳኔ ህዝቡ ሰላማዊ እንዲሆን በቂ የጸጥታ ስራ ተሰርቷልም ብሏል። ህዝበ ውሳኔውን ደህንነትና ጸጥታ ለማረጋገጥ አስፈጻሚ ዲፕሎይ ማድረግ ከመጀመራችንም አስቀድሞ በጣም ለረጅም ጊዜ ስንሰራበት የነበረው ነገር ነው እና ይህንን ለማረጋገጥ ሂደቱን ከምርጫው ቀን በፊትም በመራጮች ምዝገባ ሂደትም ውጤት አገላለጽምና ከዛ በኋላ ባለው ጊዜ ፍጹም ሰላማዊ የሆነ ይዘት እንዲኖረው በጉዳዩ ላይ የሚመለከታቸው የህግ አስፈጻሚዎችን አካተን ስንነጋገርበት የቆየንበት ነገር ነው። በዛም መሰረት የፌዴራል የክልል እና የዞን እንዲሁም የከተማዋ በተለይ የሐዋሳ ከተማ አስተዳደር እዛ ላይ የሚሰሩ የጸጥታ የህግ አስፈጻሚ አካላት የተሟላ እቅድ አውጥተው የአስፈፃሚዎቻችንን ደህንነት፣ የመራጮቻችንን ደህንነት በአጠቃላይ የሂደቱን ደግሞ ሰላማዊነት ለማረጋገጥ ምን ማድረግ እንዳለብን በጣም ለረጅም ጊዜ ስንነጋገር ቆይተን እቅድ አውጥተው በዛ መሰረት የትኛው ህግ አስፈጻሚ የት ቦታ ምን ያደርጋል የሚለውን ወስነን እየሰራን ነው ያለ ነው። ስለ ምርጫ አስፈጻሚዎች ገለልተኝነትና በምዝገባና በምርጫ ወቅት ስለሚጣሉ ክልከላዎችም ወይዘሪት ብርቱካን የሚከተለውን ተናግሯል። ክልከላም በሚመለከት በምርጫ ጣቢያዎች ውስጥ የህግ አስፈጻሚ ወይም የታጠቁ ሰዎች መግባት እንደሌለባቸው አስፈጻሚዎቻችን ያውቃሉ። ለህግ አስፈጻሚዎችም ነግረናል። በህግም ላይ በግልጽ የተቀመጠ ነው። የመራጮች ምዝገባ በሚደረግበትም ሆነ ድምጽ በሚሰጥ በት ጊዜ የታጠቀ የህግ አስፈጻሚ ኃይል አሁን በአዲሱ ህግ ከ200 ነው፣ የድሮ 500 ሜትር ነው። በ200 ሜትር ርቀት ላይ ነው መሆን ያለባቸው። የታጠቀ ኃይል ጣቢያ ውስጥ መገኘት የለበትም። ብቸኛው ጊዜ መቅረብ ያለባቸው ለምሳሌ ጣቢያው ተዘግቶ በሚቆለፍበት ጊዜ የሚፈጸም ስነስርዓት አለ። የእሽጉ ስነስርዓት በሚደረግበት ጊዜ የህግ አስፈጻሚዎች መፈራረም አለባቸው። ከዛ በኋላ ጥበቃው የነሱ ስለሆነ ጣቢያው ሊጋ ሊጠጉ ይችላል። ይሄ በግልጽ በእኛ በኩል ተገልጿል። ለህግ አስፈጻሚዎች ዋና ስህተት ነው ተብሎ ሁሉ ቦታ የተፈጸመ ነገር ነው ብዬ አላስብም። ምናልባት ወንድማችን ጋዜጠኛው ከቪኦኤ በሄደበት ቦታ አይቶ ሊሆን ይችላል። ይሄንንም ተከታትለን እናርማለን። በፍጹም የታጠቀ ኃይል ጣቢያ ውስጥ መገኘት የለበት። የተለየ ችግር ተፈጥሮ አስፈጻሚው ወደ ውስጥ እንዲገባና ያንን ችግር ለመፍታት እርዳታ ያስፈልገኛል ብሎ ጥሪ ካላደረገለት በስተቀር። እየተደረገ ያለውን ቅስቀሳ በተመለከተም ውድድር አለ ለማለት በማያስደፍር ሁኔታ በሁሉም በኩል ቀርቦ ለመከራከርም ለመቀስቀስም የቀረበ አካል አለመኖሩን አስታውቀዋል በመግለጫቸው በቅስቀሳ ወቅት ግን የመንግስት ተሽከርካሪ መሆነ ንብረት መጠቀም ፈጽሞ እንደማይቻል አሳስበዋል። ሁለት አማራጭ እስካሉ ድረስ የዚህን የህዝበ ውሳኔ ሂደት ሚዛናዊነትን መጠበቅ የተመለከተ ከመነሻው ጀምሮ ምርጫ ቦርድ ይሄ አማራጮች ሁለቱ አማራጮች ማለት ነው የሚወክላቸው ወኪሎች እንዲኖረው የሚደግፈው አንዱ ጥያቄ የሚቃወመው እንደሚኖር ማለት ነው። የኔ ነው ብሎ የሚከታተለው የበተለየ አስተዳደር አካል እንዲኖር ጠይቀናል። ስለዚህ ቅድም እንዳልኩት እንግዲህ ይሄ በጣም በአይነቱ የመጀመሪያ እንቅስቃሴም ስለሆነ ትንሽ ወሰብሰብም ያለ ይዘት አለው እና በዞኑ አስተዳደር በኩል ቀጥታ ጉዳዩን ለመከታተል የሚያስፈልገውን እገዛ ለማድረግ ያለ እና ይህንን ይሄን ደግፋችሁ ምረጡ ብሎ ለማለት ያለ ፍላጎት አለ። ያው ቅድምም እንዳልኩት በምክር ቤታቸው ደረጃ አይተወሰነም ስለሆነ አስፈጻሚው አካል ወይም የአስተዳደር መስሪያ ቤቱ ይህንን ቀጥታ እያደረገ ነው ያለው። በሌላ በኩል ደግሞ እኛ ጋር የደረሰው የህዝበ ውሳኔው አደረጃጀት እኛ ጋር የመጣውና እኛ እንድናደራጀው ጥያቄ ደግሞ የቀረበው በማን ነው? በክልሉ ምክር ቤት ነው። ክልሉ ምክር ቤት ይህን ከማድረጉ ለእኛ ከመላኩ ጥያቄውን ከማቅረቡ በፊት እራሱ ተሰብስቦ በሲዳማ ዞን ምክር ቤት የተወሰነው ውሳኔ ተቀብያዋለሁ ስለዚህ እኛን ወክሎ ምርጫ ቦርድ ይህን ያስፈጽምልን ብሎ ጠይቋል። ከዛም የተነሳ በጀቱንም ሸፍኗል፣ ህዝበ ውሳኔው እንዲደራጅለት ከመነሻው ሁለቱንም ወገኖች በምናነጋግርበት ጊዜ ያው ዞሮ ዞሮ የተለያየ አማራጭ ያለው የህዝበ ውሳኔ ጥያቄ ስለሆነ በዚህኛው በኩል የክልልነት ጥያቄውን ደግፎ የሚነሳው ወይም የሚቀርበው የአስተዳደር አካል የታወቀ ነው። በደቡብ በኩል ምንድን ነው ሀሳቡ ስንል በጣም አስቸጋሪ ሁኔታ ውስጥ ነው ራሳቸውን ያገኙት አ ደቂቃ ወይዘሪት ብርቱካን ሚደቅሳ መግለጫ ሰፋ ያለና በርካታ ጉዳዮችን የዳስሰ ነበር። በሌላ በኩል ተመዝግበው የምርጫ ካርዳቸውን የወሰዱ መራጮች ዲሞክራሲያዊና ህገ መንግስታዊ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውን ተናግሯል። ጋራጅ ከሚሰራበት የስራ ገበታ ከነ ስራ ልብሳቸው ለመመዝገብ ወደ ምርጫ ጣቢያ የመጡት አቶ ሸዋ ገዛኸኝ መመዝገባቸውንና ለህዳር አስር ምርጫ መዘጋጀታቸውን ተናግረው የመምረጥ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውን ገልጸዋል። ዲሞክራሲ ጥሩም ለማንኛውም ሊዜጋቢ የሆነ ጥሩ አመለካከትና ጥሩ ግንዛቤ ለ የሚሰጥ መሆኑ ነው። በጣም ስርዓት ያለው ምዝገባ ሁኔታ ነው የተዘናገት በመናኸሪያ ክፍለ ከተማ ያገኝናቸው አቶ ዮሴፍ ዮሐንስ በመራጭነት በመመዝገባቸው ደስተኛ መሆናቸው ነው የነገሩኝ። በህገ መንግስቱ መሰረት የተወሰነ ቀኑ ደርሶ ህዝቡም ያንን ቀን በህገ መንግስቱ መሰረት ጠብቆ እቺ ቀን በመድረሷ ሰው በጣም ደስተኛ ነው። ህገ መንግስቱን በዚህ በጣም አፕሪሽት ማድረግ እፈልጋለሁ። ምክንያቱም ቃሉን ጠብቋል። በተባለው መሰረት ደግሞ ያው ቃሉ ለመጀመሪያ ጊዜ በክልልነት ለመደራጀት በሲዳማ ሀ ብሎ ህገ መንግስቱ ስራውን መስራት ስለጀመረ ብቻ በጣም ደስ ብሎኛል። ተመዝግቤ ያለው ካርዶስ እጃ አለው እና በጣም ደስ በሚል ሁኔታ ነው ሰውም እየገባ እየተመዘገበ ምንም ጫጫታ ምንም ጋጋታ ሳይኖር ማለት የዋንዛ ምርጫ ጣቢያ አስፈጻሚ ወይዘር ታስር በበኩላቸው የምዝገባውን ሂደት በጥሩ ሁኔታ በማካሄድ ላይ መሆናቸውን ገልጻለች። መራጮች በሁሉም ጣቢያዎች ላይ በመመዝገብ ላይ ቢሆንም ቪኦኤ ተዘዋውረው የተመለከታቸው ወይም የቃኛቸው ጣቢያዎች እምብዛም መጨናነቅ አይስተዋልባቸውም። ከዚህ ጎን ለጎን ከትላንት በስቲያ ጥቅምት 25 2012 ዓ.ም የተጀመረው የውሳኔ ህዝብ ቅስቀሳ ዛሬም እንደተለመደው በአንድ ወገን ብቻ በመካሄድ ላይ ነው ያለው። የቅስቀሳ ስራም ከሁለት ቀን በኋላ የሚያበቃም ይሆናል። የኢትዮጵያ ምርጫ ቦርድ የመደባቸው የምርጫ አስፈጻሚ ተፈጻሚዎች በስዳማ ዞን እና በሐዋሳ ከተማ በሚገኙ 1692 የምርጫ ጣቢያዎች ዛሬ የመመዝገብ ስራቸውን ጀምሯል ነው የተባለው። ዛሬ የተጀመረው የመራጮች ምዝገባም እስከ ሄዳር 6 2012 ዓ ም የሚቆይ ሲሆን ምርጫው ሄዳር 10 2012 ዓ ም ይካሄዳል ተብሎ ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ዘብዴዎስን ለዘገባው እናመሰግናለን። አድማጮች አሁን ከአዋሳ ወደ ባህር ዳር ነው የምንሻገረው። በተከታዩ ዘገባ የአማራ ሕዝብን ማዕከል አድርገው ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር የተደረገው ስምምነት ግንባር፣ ቅንጅት ወይም ውህደት ከመፍጠር ጋር የተያያዘ ሳይሆን በሚያግባቡ ጉዳዮች ዙሪያ አብሮ ለመስራት የተደረገ የመግባቢያ ሰነድ ነው ይላሉ የአማራ ዲሞክራሲያዊ ፓርቲ ባለሥልጣናት። ለዝርዝሩ አስቴር ምስጋናው የክልሉ ገዢ ፓርቲ አዴፓን ጨምሮ የአማራን ህዝብ ማዕከል አድርገው የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች አብሮ ለመስራት የሚያስችል የመግባቢያ ሰነድ የተፈራረሙት ከሰሞኑ ነው። የዚህ ስምምነት ትርጉምና ፋይዳ ደግሞ የተለያዩ አስተያየቶችን እያስከተለ ይገኛል። ስምምነቱ በትክክል ምን እንደሆነ ያልተረዱትን ጨምሮ ሰፋ አድርገው ለማየት እስከሚሞክሩት ድረስ የተለያዩ ወገኖች የመወያያ ርዕስ መሆኑ አልቀረም። ፓርቲዎቹ ራሳቸው ስለ ስምምነቱ ምን ይላሉ? በቅድሚያ ያነጋግርኳቸው ክልሉ ገዢ ፓርቲ የአዴፓ ማዕከላዊ ኮሚቴ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ተተካ በቀለ ስለ ስምምነቱ ጠቅላላ ትርጉም የሚከተለውን ብለዋል። ውስጣዊ አንድነታቸውን በውጫዊ ምክንያት ማስጠበቅና ማስቀጠል የሚፈልጉ ሀይሎች ማዕከላቸውን የአማራ ህዝብ አድርገው የተለያየ የጥቃት ይሰነዘራል። ስለዚህ በአማራ ህዝብ የተደራጁ ኃይሎች የአማራን ህዝብ ጥቅምና ፍላጎት በዘላቂነት ለማረጋገጥ ከጥቃት ለመከላከል ከችግር ለመጠበቅ በአማራ ህዝብ ስም የተደራጁ ኃይሎች አብረው መስራት በሚችሉባቸው ጉዳዮች ላይ አብረው እየሰሩ ህዝቡን የተሻለ ተጠቃሚ የሚያደርጉበት አቅም ፈጥረው መስራት አለባቸው፣ የሚል ጽኑ እምነት አለን። በአማራ ህዝብ ስም የተቀናጁ የተደራጁ የተፈጠሩ ድርጅቶች የሚያደርጉት እንቅስቃሴ ፍጹም ሰላማዊ ሕጋዊና ዴሞክራሲያዊ ሆኖ በትብብር ላይ የተመሰረተ ሆኖ ህዝቡ በላቀ ደረጃ የሚጠቀምበትን ማመቻቸት ነው። የመጀመሪያው ከስካሁኖቹ ለየት የሚለው ሁለተኛው በአማራ የጋራ አጀንዳዎች ላይ አብሮ መስራት ነው። አሁን ባለንበት ሁኔታ አጀንዳዎች ቆጥረን ምንድን ናቸው የአማራን ህዝብ ዘላቂ ጥቅምና ፍላጎት ከማረጋገጥ ከማሳካት አንጻር ምንድን ናቸው አጀንዳዎቻችን ብለን ቆጥረን በነዚህ አጀንዳዎች ዙሪያ ይሄ ነው የሚባል ልዩነት የለንም። አሁን በተለይ የአማራን ህዝብ በሚመለከቱ ህገ መንግስት መሻሻል አለበት ብሎ ድርጅታችን ዲክሌር አድርጓል። ቀደም ብሎ ህገ መንግስት መሻሻል አለበት የሚለውን አብንም ሌሎችም ድርጅቶች ያምኑበታል። የጨቋኝ ተጨቋኝ ናሬቲቭ በመፍጠር የአማራን ህዝብ የባይተዋርነት ስሜት እንዲሰማው የማድረግ ስራ ለረጅም ጊዜ ተሰርቷል። ይሄ በጥናትና በእውቀት ላይ ተመስርቶ መቀልበስ አለበት የሚል ጽኑ እምነት አለው አዴባ። ይህንን ከሞላ ጎደል ሁሉም ፓርቲዎች ይጋሩታል። የተደረሰው ስምምነት በሀገሪቱ የሚካሄደውን ሀገር አቀፍ ምርጫ እየተቃረበ ካለበት ወቅት ጋር በመገጣጠሙ ለስምምነቱ ሰፊ ትርጉም ካሰጡት ምክንያቶች አንዱ ነው። አቶ ተተካ ግን ይህ ስምምነት ከምርጫ ጋር ግንኙነት የለውም ነው ያሉት። የትብብሩ ውህደትም አይደለም፣ ግንባርም አይደለም። ሁሉም ድርጅቶች የራሳቸውን ፕሮግራም፣ የራሳቸውን ነፃነት ጠብቀው በጋራ የሚሰሩበት ፍላጎት ነው። የዓላማና የአጀንዳዎቻችን ልዩነት ደግሞ እየጠበበ እየጠበበ የሚሄድበት እድል ከተፈጠረ በመቀራረብ፣ በመዋየት፣ በመነጋገር በሁለት ወይም ከሁለት በላይ በሆኑ ድርጅቶች መካከል እንዲህ አይነት ሁኔታ እየተፈጠረ ከሄደ መሰረታዊ በሚባሉት አጀንዳዎቻችንና ዓላማዎቻችን ዙሪያ መቀራረብ እየተፈጠረ ከሄደም እስከ ውህደት ልናመራ የምንችልበት አጋጣሚ ዝግ ላይሆን ይችላል ማለት ነው። የፓርቲዎች የተለያየ አካል ሆኖ መቆም ትርጉም የሚወሰነው በቆሙለት ፍልስፍና ነው። ከዚህ አንጻር በርከት ያሉ ፓርቲዎች የተለያየ ሆነን ልንቀጥል እንደምንችል መገመት ይቻላል። ነገር ግን በጊዜ ሂደት አብሮ በመስራት በጊዜ ሂደት በመነጋገርና በመወያየት ልንግባባበት የምንችለው አጋጣሚ እየበዛ ከመጣና አጀንዳዎቻችን እየጠበቡ ከሄዱ ሁለት ወይም ከሁለት በላይ የሆኑ ፓርቲዎች እየተዋሃዱ አንድ ፓርቲ እያቋቋሙ ግንባር እየፈጠሩ ሊሄዱ የሚችሉበት እድል ዝግ አይሆንም። ይሄ መቼ ይሆናል? አሁን መተንበይ የሚቻል አይመስለኝም። ከምርጫ በፊት ይሳካል ላይሳካም፣ መተንበይ የሚቻል አይመስለኝም። በእኔ ግምት ግን ምናልባትም የምርጫው ጊዜ በጣም ቅርብ ስለሆነ እንዲህ አይነት ፕሮሰስ አልፎ አንድ ወጥ ፓርቲ ወይም ግንባር ሆኖ ለአንድ ምርጫ ለመሰለፍ እጅግ የሚከብድ ይመስለኛል አሁን ባለንበት ሁኔታ። ይህም ሆኖ የፖለቲካ ምህዳሩን ለማስፋትና ተከባብሮ ለመጓዝ እንደሚያስችል ነው። አቶ ተተካ የተናገሩት በአገራችን የተለመደው ፍጹም ኢ ዴሞክራሲያዊ በሆነ መንገድ በመጠላለፍ በመገዳደል በመጎነታተል ባህል ውስጥ ኖረን ስላለፍን ይህንን ባህል ለማስወገድም መልክ ለማስያዝም የሚያግዝ አጋጣሚ ነው ብለን እናስባለን። በሚያግባቡን ጉዳዮች ላይ አብረን እንስራ፣ በሚያግባቡን ጉዳዮች ላይ ደግሞ እንተባበር ነው። በስምምነቱ ዙሪያ የአማራ ብሔራዊ ንቅናቄ አብን አመራሮችን አስተያየት ለማካተት ላለፉት ሶስት ቀናት ያደረግኩት ሙከራ እስካሁን አልተሳካም አስተያየታቸውን እንዳገኘው የምመለስ ይሆናል በሌላ በኩል የአማራን ህዝብ ማዕከል አድርገው የሚሰሩ የአምስቱ ፓርቲዎች ጥምረት የሆነው የአማራ ራዕይ ግንባር ምክትል ሊቀመንበር አቶ ተስፋውን አለምነ በስምምነቱ ዙሪያ የሰጡት አስተያየት ከአቶ ተተካ የተለየ አይደለም የስምምነቱ ዋና ማዕከል ምንድን ነው የአማራን ህልውና ለማስከበር አንድ በሚያደርጉ ጉዳዮች ላይ በጋራ መስራት መቻል አለብን የሚል ነው። ፋይዳው የአማራ ጥያቄ የተወሰኑ ምንጋራዎች አሉ። በአንድ ብንደራጅ በአንድ ብንሆን፣ ብንተባበር መመለስ የምንችላቸው ስለዚህ በአንድ ስንሆን ኃይል እናገኛለን። አዴፓ የሚከተለው የራሱ ርዕዮተ ዓለም አለው። አዲሀን የሚከተለው የራሱ ርዕዮተ ዓለም አለው። ነገር ግን ሰላማዊ የሆነ ፉክክር ማድረግ በራሱ ህዝብን መታደግ መቻል ማለት ነው። በምርጫ ላይ አንድ ሆነን ባንድ ለመሳተፍ የሚያስችል ድርድር አልተደረገም። በአማራ ክልል የክልሉ ገዥ ፓርቲ አዴፓን ጨምሮ የአማራ ብሔራዊ ንቅናቄ አብን እንዲሁም የአምስት ፖለቲካ ፓርቲዎች ጥምረት የያዘው የአማራ ድርጅት በስምምነቱ ተካትተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ዘገባዋ መስግንን። ከባህር ዳር ወደ አስመራ እንሻገር። ለቀጣናው ውህደት አዲስ እድሎችን መፍጠር በሚል መሪ ቃል ለሶስት ቀናት አስመራ ላይ ሲካሄድ የሰነበተው የምስራቅ አፍሪቃ በየነ መንግስታዊ ባለሙያዎች 23ተኛ መደበኛ ስብሰባ ዛሬ የስራ እቅዶችን በመንደፍ መጠናቀቁን ዘግቦልናል። ተጋቢያችን ብርሃነ በርሄ ተሳታፊ ሀገሮችም በየበኩላቸው ተሞክሮና ፈተናዎቻቸውን ለታዳሚው ማዳረሳቸውን፣ አጋር የኢኮኖሚ ድርጅቶችም በአገሮቹ መካከል ለሚደረጉ የኢኮኖሚ ውህደቶች ድጋፍ ለመስጠት የሚያስችሉ ጥናቶችን ማቅረባቸውን ጠቁሟል። ብርሃነ ለቀጠናው ውህደት አዲስ እድሎችን መፍጠር በሚል መሪ ቃል በአስመራ ለሶስት ቀናት ሲካሄድ የነበረው የምስራቅ አፍሪካ በይነ መንግስታዊ ባለሙያዎች 23ኛ መደበኛ ስብሰባ ዛሬ ጥቅምት 27 የሥራ ቆዶችን በመንደፍ ተጠናቀዋል። በዚህ በተባበሩት መንግስታት ድርጅት የአፍሪካ የኢኮኖሚ ኮሚሽን አዘጋጅነት በተደረገውና ከ250 በላይ ከምስራቅ አፍሪካ አገራት የመጡ ተወካዮች እንዲሁም አጋር የኢኮኖሚ ድርጅቶች የተሳተፉበት መደበኛ ስብሰባ ላይ ሀገራዊ፣ ቀጠናዊና ዓለማዊ አጀንዳዎችን በማስተካከል በምስራቅ አፍሪካ ዘለቄታ ያለው ዕድገት ማረጋገጥ ቀጠናዊ የቱሪዝምና የመሰረተ ልማትና የኤነርጂ እድሎችን በቀጠናው ማሳደግ በምስራቅ አፍሪካ ነፃ የንግድ ቀጠና ስምምነትን ተግባራዊነት ማቀላጠፍ ለቀጠናው ውህደት ዘለቄታዊ የውቅያኖስና የባህር አጠቃቀም የሥራ ዕድል ለመፍጠር ቀጠናዊ ንግድን ማጎልበትና ማሳደግ በሚሉ ጉዳዮች ላይ ጥናታዊ ጽሑፎች ቀርበው ሰፊው ውይይት ተደርጎባቸዋል። ተሳታፊ አገራትም ተሞክሯቸውን በማካፈል ያለባቸውን ፈተናና ተቅዳሮቶች ገልጠዋል። አጋር የኢኮኖሚ ድርጅቶችም በአገራቱ መካከል ለሚደረገው የኢኮኖሚ ውህደት ድጋፍ ለመስጠት የሚያስችል ጥናቶች አቅርበዋል። የስብሰባው ዋና ዓላማ የምስራቅ አፍሪካ አገራት የደረሱበትን የእድገት ደረጃና ያሉባቸውን ፈተናዎች በመለየት ተመጣጣኝ እድሎችን በመፍጠር ቀጠናዊ ውህደትን ለማሳደግና ለማጠናከር እንደሆነም ተገልጸዋል። ከዚህ በተጨማሪ የስብሰባው ተካፋዮች ዛሬ ጠዋት የተለያዩ የልማት ቦታዎችን ጎብኝተዋል። የስብሰባው ተሳታፊዎች ስብሰባው በኤርትራና ኢትዮጵያ የተፈጠረውን ሰላምና ትብብር ተከትሎ በአስመራ መካሄዱ የስብሰባውን መሪ ቃል የሚያንጸባርቅና ለውህደቱ ጥሩ ማሳያ እንደሆነ ለቪኦኤ ተናግረዋል። ትዕግስት ዮሐንስ እዚህ መደረጉ ራሱ ይናገራል። አድማጮች ቀደም ሲል በዘናችን ጠቀስ አድርገው ነበር። በማዕከላዊ ሶማሊያ ለቀናት ያህል የጣለው ከባድ ዝናብ ለ21 ሰዎች ሞት ምክንያት ሆነ። ዝናቡ ባስከተለው የወንዞች ሙላትና ጎርፍ ቁጥሩ ከሩብ ሚሊዮን በላይ የሚሆን ህዝብ ቀየውን ጥሎ ለመሰደድ መገደዱን ጠቅሶ ዘጋቢያችን መሐመድ ሼክ ኑር ከበለድ ወይን ያደረሰን ዘገባ አሉላ ከበድ ያቀርበዋል። መንደሮችንና ከተሞችን ያጥለቀለቀው ጎርፍ የከፋ ጉዳት ነው ያደረሰው። ሁሴን አብዲ ባለፈው ሳምንት በጎርፉ ታናሽ ወንድማቸውንና በርካታ የቅርብ ጓደኞቻቸውን ካጡ የአካባቢው ነዋሪዎች ውስጥ ናቸው። እጅግ የከፋው አሳዛኝ አደጋ የአስር ልጆች አባት የሆነውን ወንድሜን ያጣሁበት ነው። ትንሹ ልጁ ገና ባለፈው ወር መገባደጃ ነው የተወለደው። በሕይወቴ ሙሉ እንዲህ አሳዛኝና የከፋ ችግር ወይም ፈተና ገጥሞኝ አውቅም ነበር ያሉት። የጎርፉ መጥለቅለቅ ከ270 ሺህ በላይ ነዋሪዎችን አፈናቅሏል። ብዙዎችም በጎርፍ ከተዋጠችው በለደወይን አቅራቢያ ከሚገኝ መጠለያ ተሰባስበዋል። አብዲ አብዱላሂ የሶማሊያ ቀይ ጨረቃ ማኅበር ሠራተኛ ናቸው። We estimate that 53,000 families have been displaced by these floods. The Somali Red Crescent Society evacuated 117 people from the water and unearthed seven dead bodies. በጎርፍ ከመወሰድ አድነዋል። የሰባት ሰዎችን አስከሬንም አግኝተናል ነበር ያሉት የቀይ ጨረቃ ማኅበሩ ባልደረባ። ያልተቋረጠው ከባድ ዝናብም አደጋውን ለደረሰባቸው ዜጎች የእርዳታ አቅርቦት ላይ እንቅፋት መፍጠሩን የተዘገበው ብዙዎች ታዲያ ለተደጋጋሚው ጎርፍ እናም ለሚያስከትለው አደጋ ዘላቂ መፍትሄ እንዲገኝ ይመኛሉ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በአማርኛው ቋንቋ የሚተላለፈውን ስርጭት ነው። በአሃዱ ራዲዮ ኤፍኤም 943 ላይም እንገኛለን። አሁን የፕሮግራም ማሳሰቢያ። ፕሮግራሙ ለጥያቄው መልስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ህዝበ ውሳኔ ሊካሄድ በዝግጅት ላይ መሆኑ ተገልጧል። በዚህ ሕዝበ ውሳኔ ላይ ድምፅ የሚሰጡ መራጮች ሲዳማ ክልላዊ አስተዳደር ይሁን ወይም ደግሞ አሁን ባለበት ይቀጥል በሚሉ ሁለት ምርጫዎች ላይ ነው ድምፅ እንዲሰጡ የሚጠበቀው። እኛም በጥያቄው መልስ ዝግጅት በዚህ ጉዳይ ላይ የተለያየ አቋም ያላቸው ሁለት ምሁራን ጋብዘናል፣ ለማወያየት ቀጠሮ ይዘናል። ምሁራኑ በአዲስ አበባ ዩኒቨርስቲ የሶሻል አንትሮፖሎጂ ሳይንስ መምህርና ከዚህ ቀደም በግጭት አፈታትና ብዝሃነት ዙሪያ ያገለግሉት ዶክተር ከሬድን ተዘራና የፖለቲካ ሳይንስ መምህርና የልማት ጥናት ኮሌጅ ረዳት ፕሮፌሰር ሽፈራው ሙላት ናቸው። እናም እናንተ ሲዳማ ብቻውን ክልል ቢሆን አለያም ባለበት በደቡብ ክልል ስር ቢቀጥል በሚሉት ሁለት ሀሳቦች ዙሪያ ያላችሁን ጥያቄዎች ላኩልን። ጥያቄዎቻችሁንም ይዘን ምሁራኑን ለማነጋገር ለአርብ ጥቅምት 8 2019 ቀጠሮ ይዘናል። ጥያቄዎቻችሁን በስልክ 202 205 9942 የውስጥ መስመር 14 በኢሜይል ሆን አት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ቪኦኤ አምሃሪክ መላክ አድርሱን። አድማጮች፣ የቀን ማስተካከያ ይኖረናል። ቀደም ብሎ የተገለጸው ጥቅምት 8 2019 የአውሮፓውያኑ ቀን አቆጣጠር መሆኑ ነው። አርብ የመጪው አርብ በነገው ዕለት ማለት ነው። ከጠዋቱ አራት ሰዓት ጀምሮ አስተያየቶቻችሁንና ጥያቄዎቻችሁን አድርሱን። I'm the we በፈጠረህ ውስጥ ጦርነት ግሩም አድርጋ የተጫወተችውን ዜማ ነበር የሰማነው። አድማጮች፣ አሁን ወደ ሁለተኛው አጋማሽ ስርጭታችን በቀጥታ እንዘልቃለን። ቀዳሚ ያደረግነውን ዘገባ እናስከትል። ለዚህ ክፍል ቀዳሚ ሆነው ዘገባ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ አርባ አምስተኛው የአገሪቱ ፕሬዝዳንት ሆነው ከተመረጡ ነገ አርብ ሶስተኛ ዓመት ሆናቸው። ፕሬዝዳንቱ ጎልቶ የሚታይ ባህሪ ያላቸው ሰው ናቸው ይላል። ነገር ግን ስልጣን ላይ የወጡበት ሶስተኛ ዓመት የሚከበረው ስልጣናቸው ላይ ከባድ ፈተና በተደቀነበት ወቅት ነው። ኡክራይን በፖለቲካ ተቀናቃኛቸው ጆ ባይደን ላይ ምርመራ እንድትጀምር ጫና አድርገዋል በሚል ቀደም ሲል በዜና ዘገባ እንደገለጽ ነው በቀረበ ክስ በተወካዮች ምክር ቤት ዲሞክራቶቹ የሚመራ የክስ ምርመራ እየተደረገባቸው መሆኑ ይታወቃል። የአሜሪካ ድምፅ ብሔራዊ ጉዳዮች ዘጋቢ ጅመለውን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ይዛቀርባለች። ፕሬዚደንት ዶናልድ ትራምፕ የሀገሪቱ አርባ አምስተኛ ፕሬዚደንት ሆነው በመመረጥ ዓለምን ያስገረሙበት ሶስተኛ ዓመት ሞልቷል። በሀገሪቱ ዙሪያ ላላችሁት ሪፐብሊካውያን፣ ዲሞክራቶችና ነጻ አመለካከት ላላችሁ ሁሉ ተባብረን አንድ ህዝብ የምንሆንበት ጊዜ ደርሰዋል እላለሁ። ይህ የአንድነት ጥሪ ግን ብዙም ሳይዘልቅ ከከሰመ ውሎ አድሯል። ትራምፕ በአሁኑ ጊዜ የሚጠብቃቸውን ክስ ለመቋቋም ሆነ በመጪው ዓመት በሚካሄደው ምርጫ ድጋፍ ለማግኘት የሚተማመኑት በታማኝ ደጋፊዎቻቸው ላይ ብቻ ነው። በዚህ ትግል ላይ ጥያቄ ውስጥ የሚገባው ነጥብ የአሜሪካ ዲሞክራሲ ራሱ ነው። ራሳችሁን አታታሉ። የሚፈልጉት ይህን ነው። ይቺን አገር እያፈረሱ ነው። ሆኖም እንዲሆን አልፈቅድም። አይሆንላቸውም። ወደዛም አይቃረብም። በተወካዮች ምክር ቤት ዲሞክራቶች የሚመራ የክስ ምርመራ እየተካሄደባቸው ያለው ኡክራይን በፖለቲካ ተቀናቃኛቸው ጆ ባይደን ላይ ምርመራ እንድትጀምር ጫና አድርገዋል በሚል ነው። ባይደን በበኩላቸው በመጪው ዓመቱ ምርጫ ለፕሬዚዳንትነት ለመመረጥ በሚያካሄዱት ዘመቻ ትራምፕን በችግር ፈጣሪነት እያነሱ ነው። የእርስ በርስ ጦርነት ይኖራል እያለ ነው ይህ ሰው ትክክለኛ አእምሮ ስለሌለው ምን ሊያደርግ እንደሚችል ያሳስበኛል። እኔን ወይንም ቤተሰቦች ማለት አይደለም። በመጪው ዓመት በፕሬዚዳንትነት ጊዜው ምን ሊያደርግ እንደሚችል ያሳስበኛል። በትራምፕ የፕሬዚዳንትነት ጊዜ እንደሚደረገው ሁሉ የክሱ የምርመራ ሂደት በፓርቲዎቹ መስመር መሰረት እየተካሄደ መሆኑን ጆን ፎርቴ የተባሉ ተንታኝ ይናገራሉ። ዲሞክራቶች ፕሬዚዳንቱ የሰሩት ጥፋት አለ የሚል እምነት አላቸው። ለሚሉት ጥፋትም ተጨማሪ ማስረጃ እናገኛለን ብለው ያስባሉ። የሚያገኙት ማስረጃዎች ህዝቡ በፕሬዚዳንት ትራምፕ ላይ አሉታዊ አመለካከት እንዲኖረው ያደርጋሉ የሚል ተስፋ አላቸው ከስልጣን እንዲነሱ እስከ ማድረግም ሊሄድ ይችላል ብለው ያምናሉ። ሪፓብሊካውያኑ በበኩላቸው ይህ ተግባር ተመልሶ የሚጎዳው ዲሞክራቶችን ነው ወይም ደግሞ ሚዛን አይደፋም የሚል ተስፋ ያንጸባርቃሉ። የድምፅ መለኪያ አህዞች እንደሚያመለክቱት ከህዝቡ ያላቸው ድጋፍ ከአርባ ከመቶ በላይ ነው። የሚቀርብባቸውን ክስ በመታገድና እንደገና ለመመረጥ በመወዳደር ላይ ላሉት ፕሬዚደንት ይህ የድጋፍ አሐዝ ከታሪክ አንጻር ሲታይ ዝቅተኛ ነው ተብሏል። የሪፑብሊካውያን የስትራቴጂ ባለሙያ ጆን ፌሪ ግን የትራምፕን የፖለቲካ መሰረት መናቅ አደገኛ ነው ይላሉ። የዋሽንግተን ተንታኞች ስለ ትራምፕ የሚያውቁት ነገር አለን? አዎ፣ አለ። እኚህ ሰው ብዙም ጥልቀት በሌላቸው ሰዎች ላይ ስለሚያሳድሩት ስሜት የሚያውቁት ነገር የለም። ደጋፊዎቻቸው እሳቸውን በመደገፍ ላይ ከሚጸኑባቸው ምክንያቶች አንዱ የገቡትን ቃል ስለሚፈጽሙ ነው። የኢኮኖሚ ሁኔታም ጠንካራ በመሆኑ ነው። ትራምፕ ውሎ አድሮ ዲሞክራቶች በሚቆጣጠሩት የተወካዮች ምክር ቤት ከስልጣን የማውረድ ክስ ቢመሰረትባቸውም እንኳን የሪፑብሊካውያን የበላይነት ባለበት የሕግ መወሰኛ ምክር ቤት ከክሱ ሊተርፉ ይችላሉ ብለዋል። የብሩኪንግስ ተቋም ተንታኝ ዊልያም ጋልስተን ከአንድ አመት በላይ በፊት በፕሬዚዳንቱ ላይ ክስ ለመመስረት ጉዳይ ከተነሳበት ጊዜ አንስቶ ዲሞክራቶቹ ፕሬዚዳንት ትራምፕን ከስልጣን ለማውረድ ከፈለጉ በመጪው ዓመት በሚካሄደው ፕሬዚዳንታዊ ምርጫ በኩል ነው መሆን ያለበት የሚል እምነት ነው ያለኝ። እስካሁን ባለው ጊዜም ሀሳቤን የሚያስለውጥ ነገር አላየሁም። በሦስት ዓመታቱ የፕሬዚዳንት ዶናልድ ትራምፕ የትርምስ አስተዳደር ወቅት አሜሪካውያን ክሱን በሚመለከት ወገን ላይ ትግል እንዲኖር ይጠብቃሉ። እዚህ አሜሪካ ውስጥ ከሰሞኑ ሁለት ትውልደ ሶማሌ አሜሪካውያን ሴቶች የምርጫ ተወዳዳሪዎች በሚኒሶታና በሰንት ሉዊስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫ አግኝተዋል። የአሜሪካ ድምፅ ሶማሊኛ ክፍል መሐመድ ኦላንድ ዘገባ ኤደን ገረመው ታቀርበዋለች። ማክሰኞ እለት ሜን ውስጥ ባለችው በልዊስተን ከተማ ምክር ቤት ወረዳ አንድ ላይ ሶፊያ ሀሊድ የመጀመሪያዊቷ ሶማሌ አሜሪካዊት በመሆን በምርጫ አሸንፋለች። ከሶማሊያ የእርስ በርስ ጦርነት አምልጣ የመጣችው የ23 አመታ ሶፊያ በ69.6 በመቶ የድምጽ ምርጫ የምክር ቤቱ የመጀመሪያዋ ወጣት ለመሆን ችላለች። ኬንያ ከሚገኘው ስደተኞች ማቀያ ወደ አሜሪካ ስትመጣ የሰባት አመት ልጅ ነበረች። ወደ ሜን ከመሄዳቸው በፊትም አሜሪካ የገቡት በኒው ጀርዚ ነበር። ለአሜሪካ ድምጽ ሬዲዮ ሶማለኛ ክፍል በሰጠችው ቃለመጠይቅት ከምርጫው በፊት ለወራት የከተማዋ ነዋሪዎች ከሶማሊያ የሸሸች ወጣት ስደተኛን እንዲመርጡ በየበሩ እያንኳኳች ትዞር እንደነበረ ትናገራለች። ከስራ በኋላ የሰዎችን በር አንኳኳ ነበር በምርጫ ቀስቀሳይ ለካውኬዥያን፣ ለእስያውያን በአጠቃላይ ከተለያየ ሃይማኖት ከመጡ ከሁለት ሺህ በላይ ሰዎች በር አንኳኩቻለሁ። ወደ ቢሮ የመጣችበት መንገድ ቀላል አይደለም ትላለች። በጊዜያዊነት የፌስቡክ ገጿን እስከ ማጥፋት ድረስ የድረገጽ ጥቃቶች ደርሰውባታል። አላባማና ሚሲሲፒ ስቴቶች ውስጥ ያሉ ሰዎች በእኔ ላይ ጥቃትን ያነሳሱ ነበር። ሙስሊም በመሆኔ ጥቁር በመሆኔ አናሳ አድርገው በአሜሪካን ፖለቲካ ውስጥ ምንም ቦታ እንደሌለኝና ወደ መጣሁበት እንድመለስ ይነግሩኝ ነበር። አንዳንዶቹ እንደውም እዚህ ከተማ ውስጥ ወዳሉ ሰዎች እየደወሉ እኔ እንድፈራ እንዲያጠቁኝ ይጠይቋቸው ነበር። በምርጫ ቅስቀሳዬ ላይ ለማተኮርና እነሱን ለመርሳት ስል የፌስቡክ ገጽን ራሱ ዘግቸው ነበር And that made me delete or temporarily delete my my social media app. You know, I persisted through the challenges and the hate ፕሬዚዳንት ትራምፕ ሲመረጥ ፖል ሪቻርድ ለፔጅ የስቴቶች ሀገረ ገዢ ነበር። እናም በስቴታችን ውስጥ የከንቲባው ባለስልጣናት በሙሉ ጸረ ስደተኛ፣ ጸረ ሙስሊምና ጸረ ሶማሌ ባህሪያትን ያንጸባርቁ ነበር። በብሔራዊ ደረጃ ደግሞ ፕሬዚዳንት ትራምፕ ያጠቁን ነበር። እንደውም ይሄ አንደኛው ምክንያት ነው እኔን ለቢሮ እንድወዳደር ያነሳሳኝ። ይሄ ከተማና ህብረተሰቡ እንዲሁም የምረጡ እንቅስቀሳ አዘጋጅቼ በህብረት የበይነ መረብ ፖሎችን አሸንፈናል። ለውጥ ፈልገው ነበር፣ እኔ ለውጥ ነኝ። እኔ ዛሬ ምንም አይነት ስም ቢሰጥህም አሜሪካዊ ከሆንክ ተወዳድረህ ለከተማና ለህብረተሰቡ መልካም ነገር ለማድረግ ወደ ቢሮ ለመምጣት እንደሚቻል አስመስክሬያለሁ። not about it's not about the labels but it's about moving forward as as a city and just እጅግ በርካታ ሶማሌ አሜሪካውያን በሚገኙበት ሚኒሶታ ፕሬዚዳንት ዶናልድ ትራምፕ እንደ ኤሮፓን አቆጣጠር በሁለት ሺ አስራ ስድስት ከተመረጡ በኋላ ብዙ ጊዜ በሶማሌ ማህበረሰብ ላይ በትችት ተናግረዋል። ናዲያ መሐመድ ታዲያ ቀድሞ በቶም ሚለር ተይዞ የነበረውን የሴንት ሉዊስ ፓርክ የከተማ ምክር ቤት መቀመጫ አሸንፈዋለች። እንደ ወጣትና ጥቁር ሙስሊም ለከተማችን አመራር አዲስ አመለካከት አመጣለሁ። ልዩ የሆነ የህይወት ተሞክሮም አለኝ። ለከተማዋና ለነዋሪዎቹ መሻሻል ልምዴንና ፍቅሬን እጠቀማለሁ። በተጨማሪም ሰዎች ደህንነትና ተቀባይነት የሚሰማቸውን ቦታዎች የመገንባቱን አስፈላጊነትም እገነዘባለሁ ስትል ለአሜሪካ ድምጽ ተናግራለች። ናዲያ በ63 በመቶ አጠቃላይ የመራጮች ድምጽ ካስሸነፈች በኋላ የምክር ቤት ቢኝ ወንበርንም አሸንፋለች። 23 ዓመቷ ሲሆን በልጅነቷ በሶማሊያ ያለውን የእርስ በርስ ጦርነት ሸሽታ የመጣች ወጣት ሙስሊም እና የመጀመሪያዋ ሶማሌ የከተማዋ ምክር ቤት አሸናፊ ሆናለች። ሰዎች ሙሉ ማንነታቸውን የሚሆኑበት በሰፈራቸውና በህብረተሰቡ ውስጥ የሚሳተፉበት ከተማ እንዲሆን እፈልጋለሁ፣ ከመመረጧ ቀደም በላይ የተናገረችው ነው። ናዲያ ላለፉት ሶስት ዓመታት በሴንት ሉዊስ ፓርክ ፖሊስ ክፍል ውስጥም የህብረ ባህላዊ አማካሪ ኮሚቴ ውስጥ ህብረተሰቡን በባህል ለማስተሳሰር ትሰራ እንደነበር ተናግራለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። አድማጮች አሁን ለምሽቱ መጨረሻ ወዳደረግነው ቅንብር እንውሰዳችሁ። የአፍሪቃ የፋይናንስ ቴክኖሎጂ ጉባኤ በየአመቱ በሚያዝያ ወር ላይ ዋሽንግተን ዲሲ ላይ በወርሃ ህዳር ደግሞ በሌላ በተመረጠ የአፍሪካ ከተማ ውስጥ የሚደረግ የቴክኖሎጂ ድርጅቶችና የፋይናንስ ዘርፍ ተቋማት የሚገናኙበት መድረክ ነው። ለዘንድሮ ጉባኤ የተመረጠችው ከተማ ታዲያ አዲስ አበባ ሆናለች። ከሁለት መቶ በላይ ባለሀብቶች የቴክኖሎጂና የፋይናንስ ዘርፍ ወጣኔዎች የሚገናኙበት ጉባኤ ለኢትዮጵያ ምን እርባና ይኖረው ይሆን? ቀጣዩ የሀብታሙ ስዩም ዘገባ ለዚህ መልስ ያፈላልጋል። የአፍሪካ የፋይናንስ ቴክኖሎጂ ጉባኤ አፍሪካ ፌንቴክ ሰሜት በየዓመቱ መያዝያ ላይ በዩናይትድ ስቴትስ ዋሽንግተን ዲሲ ህዳር ላይ ደግሞ በተመረጠ አንድ የአፍሪካ ከተማ ውስጥ የሚደረግ ፋይናንስ ተኮር የቴክኖሎጂ ድርጅቶችና ከዘርፉ ጋር ተያያዥ ሚና ያላቸው አካላት የሚመክሩበት መድረክ ነው። ለዘንድሮ ጉባኤ የተመረጠችው ከተማ የኢትዮጵያ መዲና አዲስ አበባ ሆናለች። ከሁለት መቶ በላይ ባለሀብቶች፣ የቴክኖሎጂና የፋይናንስ ዘርፍ ወጣኔዎችና የመንግሥት ባለሥልጣናት የሚገናኙበት ይሄ ጉባኤ ለኢትዮጵያና ኢትዮጵያውያን ምን እርባን አለው? ለዛሬ እንግዲህ ያደረግኳቸው የጉባኤው ሁለተኛ አስተባባሪ የአይቤክስ ፍሮንቲየር የኢንቨስትመንት አማካሪ ድርጅት መሥራችም ናቸው አቶ ዘካርያ ሳምሳሉ ይህን ጥያቄ በመመለስ ይጀምራሉ። ተያዥ ሐሳቦችንም አከታትለን እንመዛለን። ኢንቨስትመንት ባለን ጉባኤ ላይ ወደ ሀያ ሚሊዮን የአሜሪካን ዶላር ኢንቨስትመንት የአፍሪካ ፊንቴክ ከምፓኒዎች እንዲያገኙ አድርገናል። እዚ አሁን ወደ ኢትዮጵያ ሲመጣ የኢትዮጵያ ጀማሪ ስታርታፖች ወይም ከምፓኒዎች ሌላ ከተማ ላይ ሄደው ተወዳድረው ወይም ደግሞ ያላቸውን አገልግሎትና ፕሮዳክት አሳይተው ከሌሎች የአፍሪካ አጋሮቻቸው ጋር ለመወዳደር አቅሙም ጉዞም ከባድ ሊሆን ይችላል። መሀል ከተማቸው ላይ ግን ሲመጣ ኢንቨስተሮችን ይዘን ነው የምንመጣው። ሶስት መቶ ሀምሳ ተሰብሳቢዎች እንጠብቃለን። ከዛ ውስጥ ወደ መቶ ሰባ አምስት የሚሆኑት ከሌላ ዓለም የሚመጡ ናቸው። በአማካኝ ከሚመጡ ተሰብሳቢዎች ውስጥ ወደ ሀያ አምስት ፐርሰንት ወይም ሀያ አምስት በመቶ ኢንቨስተሮች ናቸው። ለዚህ እነዚህ ኢንቨስተሮች የኢትዮጵያ ቴክኖሎጂ ጀማሪዎች አገልግሎታቸውን ፕሮዳክታቸውን አሳይተው ኢንቨስትመንት የሚስቡበት አጋጣሚ ይሆናል። በሚቀጥለው ቀን ፒች ኢትዮጵያ የሚባል የስታርታፕ ውድድር ዝግጅትም አድርገናል። ስለዚህ ትልቅ የሆነ የኢንቨስትመንት አጋጣሚ ለኢትዮጵያ ስታርታፖች ይፈጥራል። በቴክኖሎጂው ዓለም ውስጥ እንግዲህ ወጣን የሆኑ የኢትዮጵያ ሰዎችም በዚህ መርሃ ግብር ላይ በዚህ ጉባኤ ላይ ንግግር ያደርጋሉ፣ ስለ ስራቸው ያስተዋውቃሉ ተብሎ ይጠበቃል። ምን አይነት ምን አይነት ድርጅቶች ናቸው ይሄ መድረክ የሚሰጣቸው? ስራዎቻችን እነዚህ ናቸው፣ በዚህ ደረጃ ደግፉን ወይንም ሀሳቦቻችንን ግዙ ለማለት የተዘጋጁት ምን አይነት ሰዎች ናቸው? ከዓለም አቀፉ ልጀምርልህን ከዓለም አቀፉ ስንመጣ የቴክኖሎጂ ኢንቨስተሮች በርካታ ከአጠቃላይ ሳቢዎች ውስጥ ወደ ሀያ አምስት በመቶዎቹ ኢንቨስተሮች ናቸው። ኢኮሜርስ ላይ እና ፊንቴክ ላይ የሚሰሩ ካምፓኒዎችን ለይተው መርጠው ኢንቨስት ለማድረግ የሚመጡ ከዛ በመቀጠል ደግሞ ትልልቅ ባንኮች አሉ። ለምሳሌ የኬንያው ኬሲቢ ባንክ አለ። ትልቁ ከባንክነትም ባለፈ የፊንቴክ ተጠቃሚዎች ናቸው። በተለይም ደግሞ ፊንቴክን እና የሞባይል ስልክን ተጠቅመው ከዚህ በፊት የባንክ አገልግሎት የማያገኙ በተለይም ደግሞ ወጣትና ሴቶች ላይ ትኩረት ያደረገ እንቅስቃሴ የሚያደርጉ ናቸው። ስለዚህ እነዚህ ተናጋሪዎች እና ኩባንያዎችን ኢትዮጵያ ላይ ያሉ የፊንቴክ ካምፓኒዎች የማግኘት አጋጣሚ ያገኛቸዋል። ወደ ኢትዮጵያ ስንመጣ ከዚህ በፊት አይቤክስ የሚያወጣቸው ሪፖርት ላይ የሚጠቅሳቸው ትልቅ ተጽዕኖ ፈጣሪ የሆኑ የፊንቴክ ባለሙያዎች እና ድርጅቶች አሉ። ለምሳሌ ለመጥቀስ ያህል አፖዚት የተባለውን ካምፓኒ መጥቀስ እንችላለን። ሌሎች ካምፓኒዎችም አሉ። ለምሳሌ አሞሌን ማየት እንችላለን። ትልቅ የሆነ የኢኮሜርስ እና ሞባይል ባንኪንግ ላይ ለውጥ ያመጣ ኩባንያ ነው። ኤም ብር አለ የኤም ብር ዋና ጸሐፊ ይናገራሉ። እንዲሁም ደግሞ የአሞሌ ዋና መስራችም ንግግር ያደርጋሉ። የባንክ ኃላፊዎች ንግግር ያደርጋሉ። በፊንቴክ ላይ እየሰሩ ያሏቸውን አገልግሎቶች ለተሰብሳቢዎቻችን ያስታውቃሉ። በተጨማሪም የዚህ ጉባኤ በኢትዮጵያ በመከናወኑ እና የመንግስትም ድጋፍ በማግኘቱ በጣም ደስ ይለናል። ክቡር ዶክተር ጌታሁን የኢኖቬሽን ሚኒስ- የመንግስት ተናጋሪ ይሆናሉ። እንዲሁም ክቡር ዶክተር ይናገር የናሽናል ባንክ ገቨርነር ተናጋሪ ናቸው። ኤፍ ኤም የጆብ ክሪኤሽን ኮሚሽነር፣ አቶ አበበ የኢትዮጵያ ኢንቨስትመንት ኮሚሽነርን ጨምሮ በርካታ ከፊንቴክና ከስራ ፈጠራ ጋር ተያያዥነት ያላቸው የመንግስት ተቋማትን የሚያስተዳድሩ ተናጋሪዎችንም እናሳትፋለን። ኢትዮጵያ የወጣቶች ሀገር ናት። በርካታውን መቶኛ የሚይዙት ወጣቶች ናቸው። እንደዚህ ያለው ጉባኤ ለእነዚህ ወጣቶች ምን ተስፋ አለው? እነዚህን ወጣቶች ለማነቃቃትና ለማበረታታት የሚሆን የሀሳብ መዋጮ ይቀርብበታል ወይ? ትክክል። ትኩረት ያደረግነውም ወጣቶችና ስራ ፈጣሪ መሆን የሚችሉ ልጆች ላይ ነው። ስለዚህ ቅዳሜ ዕለት ያወጣ ነው አንድ ማስታወቂያ ያለ አፍሪካ ፊንቴክ ሳሚት አዲስ ሁለት ሺ አስራ ዘጠኝ የሚለው ዌብሳይታችንም ላይ አለ። ምን አደርገናል? ስለዚህ አስር ነጻ የሆኑ የኤግዚቢሽን ማሳያ ጠረጴዛዎችን አዘጋጅተናል። ፕሮዳክታቸውንና አገልግሎታቸውን ለኢንቨስተሮች ለባንኮች፣ እንዲሁም ስራ ፈጣሪና ስራ ፈጣሪ የሆኑ ድርጅቶችን የሚደግፉ የተለያዩ አካላት እንዲያየዋቸው እናደርጋለን። ይሄ በራሱ ትልቅ የሆነ እይታ ይፈጥርላቸዋል። አንዱ ነው። ስለዚህ በዚሁ አጋጣሚ ስራ ፈጠራ ላይ ትኩረት ያደረጉ ወጣቶች እና ስታርታፖች አፕላይ እንዲያደርጉ አደራ ለማለት እፈልጋለሁ። በሁለተኛ ደረጃ ከነዛ ውስጥ ከሶስቱ እንግዲህ ኢንቨስተሮች ይሰሟቸዋል፣ የመንግስት ባለስልጣናት ይሰሟቸዋል፣ ባንኮች ይሰሟቸዋል። ስለዚህ ድጋፍ የማግኘት አጋጣሚያቸው ሰፊ ይሆናል። ከእነሱ ውስጥ ደግሞ አንዱ አሸናፊ የሆነው በሲሊከን ቫሊ ቤዚ ያደረገውና ስታርትአፕ ወርልድ ካፕ የተባለው ድርጅት ሙሉ ወጪያቸውንና ጉዞአቸውን ጉዟቸውን ሸፍኖ ወደ ሲሊከን ቫሊ እንዲወስዳቸውም ዝግጅት አድርጋል። የአፍሪቃ የፋይናንስ ቴክኖሎጂ ጉባኤ በኢትዮጵያ አቆጣጠር ህዳር አስራ አንድ ሁለት ሺህ አስራ ሁለት በአውሮጵያን አቆጣጠር ኖቬምበር 21 2019 በሸራትን አዲስ ይደረጋል ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ መስሪያ ቤት ከስትራቴጂክ አጋሮች መካከል አንዱ መሆኑንም ከጉባኤው ማስገንዘቢያ ገጽ ላይ አንብበናል። አቶ ዘካርያስ አምሳሉን በአድማጮቻችን ስም እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍም 943 እና እንዲሁም በናይል ሰዓት በየቀኑ ከሚስ ሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚ ላይ ያበቃ ያስተናገናችሁ አሉላ ከበደና አዳነች ከአቀናባሪያችን ንጉሥ ታምሬና ከተተኪው የስርጭት መሐንድስ እንዲሁም ከዋና አዘጋጁ ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ዓርብ ከሚሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደረሱ።